ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና ቆንጂ ታየነን። የኦሮሞ ፌዴራሊስት ኮንግረስ የሚታገለው ለመገንጠል ሳይሆን ለነፃነት፣ ለዲሞክራሲ እና ለሰብአዊ መብቶች መከበር መሆኑን የአመራር አባላቱ እየገለጹ ነው። የኛ ድርጅት የመገንጠል ጥያቄ የሰፈረው በህገ መንግስት ላይ መሆኑን እያወቀ እኛ ለነፃነት ለዲሞክራሲ፣ ለሰብአዊ መብት ለእኩልነት እንታገላለን። እገነጠላለሁ ብሎ የኦሮሞ ህዝብ የሚፈልግ ከሆነ ደግሞ ነፃ የሆነ መንግስት አቋቁሞ በዚያ ላይ መገንጠልን የሚያስፈልግ ህዝብ ካለ ከሌላው ኢትዮጵያ ህዝብ ጋር የሚነጋግርበት ጉዳይ እንጂ ዛሬ እንደ አጀንዳ ይዞ የሚከራከር ምንም ማንም ያለ አይመስለኝም። በዚህ ጉዳይ ላይ የመገንጠልን ጥያቄ ስለዚህ ይሄ የመገንጠል ጥያቄ አይደለም ነው። የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ ይጠብቁ። አርእስተ ዜናውን ቆንጂ ታሰማናለች። ቡርኪና ፋሶ በ30 ዓመት ገደማ ለመጀመሪያ ጊዜ አዲስ መሪ አግኝታለች። አዲሱ ፕሬዚዳንት ሮክ ማርክ ካቦሬ ዛሬ ቃለ መሐላቸውን ፈጽመዋል። ጊኒ ከኢቦላ ነፃ ተብላ ታወጀላት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ባቀረቡት አቤቱታ የማረሚያ ቤቱን መልስ ለመስማት ተለዋጭ ቀጠሮ ሰጥቷል። ለሰበር ችሎቱ ያቀረቡት አቤቱታም ለሌላ ጊዜ ተቀጥሯል። መለስካቸው አመሀ ሂደቱን ተከታትሏል። የቀድሞው አንድነት ለዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌው በእስር ቤት ባደረባቸው የኩላሊት በሽታ ምክንያት ሐኪሞች ያዘዙላቸውን ሕክምና እንዳያገኙ የታሰሩበት እስር ቤት አስተዳደር እንቅፋት መሆኑን ገልጸው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረቡት አቤቱታ አቤቱታ ላይ የወህኒ ቤቱ አስተዳደር በትእዛዙ መሠረት መልስ ለመስጠት ሳይቀርብ ቀረ። የተከሳሹ ጠበቃቱ አማ መኮንንም ለፍርድ ቤቱ ባስመዘገቡት ቃል የማረሚያ ቤቱ አስተዳደር በየጊዜው ከፍርድ ቤቶች የሚሰጠውን ትእዛዝ አለማክበሩ አዲስ አለመሆኑን ገልጸው በሚቀጥለው ቀጠሮ የማረሚያ ቤቱ ኃላፊ እንዲቀርብ ፍርድ ቤቱ ጠንከር ያለ ትእዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱም ለታህሳስ ሁለት ቀን 2008 ዓ.ም አስተዳደሩ በዛሬው ዕለት ለምን እንዳልቀረበ ምክንያቱን ጭምር ይዞ እንዲቀርብ ትእዛዝ ሰጥቷል። በተመሳሳይ ዜና አቶ ሀብታሙ አያሌው ቀደም ስል እንዲፈቱ በበታች ፍርድ ቤት የተሰጣቸውን ብይን መታገዱን በተመለከተ ለሰበር ሰሚ ችሎት ያቀረቡት አቤቱታ ትናንት ውሳኔ ይሰጥበታል ተብሎ ሲጠበቅ የነበረ ቢሆንም ችሎቱ ጉዳዩን ለሌላ ጊዜ እንደቀጠረው አቶ አምሀ መኮንን ለቪኦኤ ገልጸዋል። ችሎቱ እንደገለጸላቸው ከሆነ በጉዳዩ ላይ እንደተነጋገረበት ይሁንና አሁን በጠቅላይ ፍርድ ቤት የተያዘው የደንበኛቸው ጉዳይ በምን ደረጃ ላይ እንዳለ እንደጠየቃቸው ተናግረዋል ሁለቱም በተለያዩና ራሳቸውን በቻሉ ችሎቶች የሚታዩ ጉዳዮች እንደሆኑ እንደሚያምኑ የገለጹት አቶ አምሃ ችሎቱ ጉዳዩን ለጥር 16 ቀን እንደቀጠረው አስረድተዋል አቶ ሀብታሙ አያሌውን ጨምሮ አቶ ዳንኤል ሽበሼ የቀድሞ አንድነት ፓርቲ አመራር አባል አቶ አብርሃ ደስታ ከአረና አቶ የሸዋስ አሰፋ ከሰማያዊ ፓርቲ እንዲሁም አቶ አብርሃም ሰሎሞን አቃቤ ህግ ባቀረበባቸው ሽብር ወንጀል የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ባለፈው ዓመት መጨረሻ ላይ መከላከል ሳያስፈልጋቸው በነጻ ሰነብቷቸው እንደነበረ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቡርኪና ፋሶ በ30 ዓመት ገደማ ለመጀመሪያ ጊዜ አዲስ መሪ አገኘች። አዲሱ ፕሬዚደንት ሮክ ማርክ ካቦሬ ዛሬ ማክሰኞ ቃለ መሐላ ፈጽመዋል። ካቦሬ በቡርኪና ካቦሬ በቡርኪናቤ ራዲዮና ቴሌቪዥን በተላለፈው ዋና ከተማይቱ ዋጋ ዱጉ በተከናወነው ስነ ስርዓት ላይ ባደረጉት ንግግር ህገ መንግስቱን ልጠብቅ፣ ላከብር፣ ላስፈጽምና ላስከብር ቃል ገባለሁ ብለዋል። ሚስተር ካቦሬ ቃለ መሐላውን የፈጸሙት ለሀያ ሰባት ዓመታት የገዙት የቀድሞ ፕሬዚደንት ብሌዝ ኮምፓውሬ የስልጣን ዘመናቸውን ለመቀጠል መከጀላቸው በቀሰቀሰው ህዝባዊ አመፅ ከተወገዱ ከአንድ ዓመት ከሁለት ወር በኋላ መሆኑ ነው። ባለፈው ወር የሽግግር መንግስቱ ባደራጀው ፕሬዚደንታዊ ምርጫ 53 ከመቶ ድምፅ አግኝተው ያሸነፉት ካቦሬ ለ25 ዓመታት የቀድሞው ፕሬዚደንት አጋር ሆነው ከቆዩ በኋላ ነው ኮምፓወሬ ከመውደቃቸው ከጥቂት ወራት በፊት የተነጠሏቸው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እነሆ ጊኒ ከኢቦላ ነፃ ሆነች። ዓለም አቀፍ የጤና ባለስልጣናት ናቸው ይህን ያወጁላት። በዚያች የምዕራብ አፍሪቃ ሀገር ኢቦላ ከ2500 የሚበልጡ ሰዎችን መግደሉ የሚዘነጋ አይደለም። አሁን ጊኒ ከወረርሽኙ ተገላገለች በመባሉ ለዚሁ ለመብቃት የምትጠባበቀው ላይቤሪያ ብቻ ነው የምትሆነው። የዓለም ባንክ ፕሬዚደንት ጂም ዮንግ ኪም ባወጡት የደስታ መግለጫ የጊኒን ህዝብና መንግስት እንኳን ደስ ያላችሁ ካሉ በኋላ በዚሁ አንድም የበሽታው ተጠቂ በሌለበት ሁኔታ ለመዝለቅ ነቅታችሁ መጠባበቃችሁን ግን እንዳትተዉ ሲሉ መክረዋል። ነገ ረቡዕ ጊኒ ዋና ከተማ ኮናክሪ ላይ ይህንኑ አዋጅ ይፋ ለማድረግ ስነ ስርዓት ይካሄዳል። ባለፈው ህዳር በጊኒ የመጨረሻዋ የምትታወቅ የኢቦላ ታማሚ የነበረች ሁለት ዓመት ያልሞላት ህጻን ኮናክሪ በሚገኝ ሕክምና ማዕከል ታክማ መዳኗ ይታወሳል። በአህጉሪቱ ይቅርታ በሀገሪቱ አሁንም በቫይረሱ የመጠቃት ምልክት ያሳዩ እንደሆነ ክትትል እየተደረገላቸው ያሉ በርካታ ሰዎች ያሉ ሲሆን አንድም ባለመገኘቱ ነው ከኢቦላ ነጻ የተባለችው። ባለፈው ወር ፈረንሳይ ዋና ከተማ ፓሪስ ውስጥ የደረሱት የሽብር ጥቃቶች ቀንደኛ መሪ ተብሎ ከሚጠረጠረው አሸባሪ ጋር በቀጥታ ግንኙነት ያለው የእስልምና መንግሥትነኝ ባዩ ቡድን መሪ ሶሪያ ውስጥ በህብረቱ የአየር ጥቃት መገደሉን የዩናይትድ ስቴትስ የጦር ኃይል አስታወቀ። ቻራፍ አልሙአዲን ባለፈው ሳምንት በአውሮፓውያኑ የዘመን አቆጣጠር ታህሳስ 24 ተገድሏል ሲሉ የዩናይትድ ስቴትስ መራሹ ጸረ አይሲል ህብረት ቃል አቀባይ ኮሎኔል ስቲቭ ዋረን ዛሬ ለጋዜጠኞች አስታውቀዋል። ሙዓዳን 130 ሰው የተገደለባቸውን የፓሪስ ጥቃቶች ያቀናበረው ህዋስ መሪ ነበር ተብሎ ከሚታመነው ከአብዱልሐሚድ አባውድ ጋር ግንኙነት እንደነበረው ቃል አቀባዩ ገልጸዋል። አባውድ ከፓሪሱ ጥቃት ከጥቂት ቀናት በኋላ በፖሊስ መገደሉ ይታወሳል። ዛሬ የተገደለው ሞአዳን በምዕራባውያን ላይ ተጨማሪ ጥቃት ለማድረስ በንቃት ሲያቅድ ነበር ያሉት ቃል አቀባዩ ኢላማ ያደረገው አውሮፓን ይሁን ዩናይትድ ስቴትስን ወይም ሁለቱንም በዝርዝር አልገለጹም። በመጨረሻም አንድ ከፍተኛ የሶሪያ የአማጽያን መሪ ላይ የተፈጸመው ግድያ አምስት ዓመት ለተጠጋው የሀገሪቱ ብጥብጥ ተኩስ አቁም ለማስያዝና ፖለቲካዊ መፍትሄ ለማግኘት የተያዙትን ጥረቶች ያወሳስባል ስትል ዩናይትድ ስቴትስ አስታውቃለች። ጃዩሽ አልኢስላም የተባለው ቡድን መሪ ዛህራን አሉሽ ባለፈው አርብ ነው በአየር ጥቃት የተገደሉት። የሶሪያ መንግስት ኃይሎች ኃላፊነት ወስደዋል። አድማጮች ያለን ዜና ይሄው ነው።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 ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ታህሳስ 19 ምሽት ፕሮግራማችን ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። እንዳለፈው ጊዜ ግድያውና ግብግቡ ባይኖርም ዛሬም ግን ኦሮሚያ አካባቢ አፈሳና ወከባው ቀጥለዋል ይላሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ። ሆሮጉድሩ ውስጥ በተለይም አሊቦና እና አሊቦና ቂሬሙ አካባቢ የሕዝቡና የተማሪዎቹ ጥያቄ ቀጥሎ ሰላማዊ ትግሉ እየተካሄደ ኑንም ገልጸዋል። አቶ በቀለ አክለው የኦፌኮ ጥያቄ የመገንጠል ሳይሆን የዲሞክራሲ፣ የሰብአዊ መብት መከበርና የእኩልነት ጥያቄ መሆኑን ተናግረዋል። አቶ በቀለን ያወያያቸው አዲሱ አበበ ዛሬ ምን አዲስ ነገር አለ የሚል መነሻ ጥያቄ ነው ያቀረበላቸው። አቶ በቀለ እንደ ባለፈው ብዙ ግድያና ግብግቦች ከባድ አይደሉም። ሆኖም አልፎ አልፎ አንዳንድ ቦታዎች ላይ አሁንም ቢሆን ያው ሰላማዊ ተቃውሞ እንደቀጠለ ነው። ከሚደርሱ ሪፖርቶች የት የት አካባቢ ኮሮ ጉድሮ አካባቢ ወደ አሊቦ እና ኪረሙ የሚባሉ አካባቢዎች ላይ አሙሩ አሙሩ የሚባል አካባቢ ላይ እንደዚህ አይነት የተማሪዎች እና የህዝቡ ጥያቄዎች እንዳሉና ያው መንግስትን በተለመደው መንገድ ያው ነገሮችን እንትን እያደረገ እንደሆነ ነው የምሰማው። መነሳሳት አለ። እዚህ ሆሮ ጉድሩ አሌቦ አካባቢ አሁን እንደዛ አይነት ሪፖርቶች አሉን በዛሬው ማለት ነው። ሌላው እንግዲህ ያው እስራቱ ደግሞ በአባሎቻችን እና በሁለት ሺ ሰባት ሀገር አቀፍ ምርጫ የተሳተፉ ተወዳዳሪዎቻችን፣ የመድረክ እጩዎች፣ ታዛቢዎች በብዛት እየታሰሩ ነው። ድርጅታችን የዞንና የወረዳ የቀበሌ ተወካዮቻችን ላይ ያነጣጠረ ነው እስራቱ። የገጠሩም ሆነ የከተማው ህዝብ ኦሮሚያ ውስጥ ያለ አግባብ እየተያዘ እየተደ እየተደበደበ ወደ ጫካ እየሸሸ ነው። ህይወቱን ለማዳን ሸሽቶ በየጫካው ተደብቆ ነው የሚገኘው። መንግስት እንግዲህ ይሄንን አካሄድ ረጋ ብሎ ቢያስብበትና ሀገር የመምራት ኃላፊነት ከባድ ነው። ከሚፈጸሙ ነገሮች ካሉ በህግና በህግ አግባብ እንጂ በጉልበት ብቻ እየሄዱ ሰዎች ንብረትና ህይወት ላይ አደጋ መጣል ባለፈው ለደርግም እንዳልበጀው ይሄ ያውቃሉ። ስለዚህ በዚህ አጋጣሚ መንግስት የታሰሩትን ያለ አግባብ የሚደበደቡትን ህገወጥ የሆነ የህገ መንግስታዊ ድርጊቶ ድርጅቶችን እንዲያቆም ነው ማሳሰብ የምንፈልገው። እስካሁን ግን አቶ በቀለ ከመንግስት ጋር ተነጋናኝታችሁ ለመነጋገር አሁን ቅድም ያሉትን ረጋ ብሎ በማሰብ እና በመወያየት መፍትሄ መፈለግ፣ አቅጣጫን ለማስያዝ ጥረት አለ ከመንግስት በኩል ተቀራርባችኋል? እናንተም እንግዲህ ገፍታችሁ ሄዳችኋል። ብዙ ጊዜ ብዙ ጊዜ በአፍሪካ ውስጥ ያለው እንትን ነገሮች በሰላማዊ መንገድ እንዲሄዱ በምንፈልገው በእኛ እና ጉልበትና ስልጣን ባለው መንግስት መካከል ያለ መመጣጠን ስላለ ይመስለኛል ለውይይት ዝግጁ አይደሉም። ይሄ ደግሞ ያለፉትን መንግስታት ያደረጉት ነው እና በአሁኑ ወቅት በኢትዮጵያ ይሄ ሆኗል ነው የሚሉኝ? አዎ አዎ፣ ይሄ ሆኗል። በአሁኑ ሰዓት ለውይይት መንግስት ፈቃደኛ አይደለም። ተደጋጋሚ እንጫዋለን፣ ተደጋጋሚ በጽሁፍ እንጠይቃለን። ቀረብ ብሎ ለመዋየት መንግስት ያሳየው ምንም ፈቃደኝነት የለም፣ ከመወነጃ ጀል በስተቀር። መንግስት ሰላማዊውን የህዝብ ትግል በመጀመሪያ ደረጃ ጥይት የተኮሰና የገደለ የመንግስት ወታደር ነው። ከዚያ በፊት የነበሩ ሁኔታዎች በሙሉ ሰላማዊ ነበሩ። አሁን የሞቱት ሰዎች ሳይሆን እየተወ ያለው ስለ ንብረት ጥፋት ጉዳይ ነው። እየተወራ ያለው ሰማንያ ስድስት ሰው መሞቱ ገዳዮቹ እነማን ናቸው ብሎ እንኳን በቃል እንኳን መንግስት ሲተነፍስ አልሰማውም። እስካሁን የሚወራው ስለ አምቡላንስ መቃጠል፣ ስለ ቤት መፍረስ መቃጠል ነው የሚወራው እንጂ የሞቱት ሰዎች ምን ተደረገ መገደል ነበረባቸው ወይ? ገዳዮቹ ለህግ መቅረብ አለባቸው የለባቸውም የሚለውን መንግስት ሲናገር አልሰማሁም። ለዛሬ ለአሁኑ ውይይታችን መነሻ የሆነኝ አቶ በቀለ መንግስት የፓርቲዎቻ የፓርቲያችን የፓርቲያችን አባሎች በብዛት እያሰረ ነው አመራሮቹን የሚል ነው። እና ሰሞኑን ታስረዋል ካላችኋቸው በተጨማሪ ዛሬ አዲስ የታሰሩ ሰዎች አሉ። በስም መጥቀስ ይቻላል? አዎ፣ አቶ ገመቹ ሻንቆ ቄለም ወለጋ ዞን፣ አቶ መልካሙ እዛው ቄለም ወለጋ ዞን ሉባቦር ውስጥ፣ አቶ ተስፋዬ ተካ። እነዚህ ሁሉ ዛሬ የታሰሩ ናቸው። አዎ፣ ዛሬ የታሰሩ ናቸው። ከአቶ ተስፋዬ ጋር ራሱ አራት ሰዎች ናቸው ያሉት። ጅማ ላይ አቶ ኡመር የጅማ ተወካያችን እንዲሁም አቶ ቡልቻ ከቀርሳ ላይ አቶ ሰይፉ ታመነ፣ ሰይፉ ተማም። ይሄ እንግዲህ እርስ እርሶ ለእርሶ ከደረሱ መረጃ ነው የሚነግሩኝ። አሁን ቀደም ሲል ሆሮ ጉድሮ አካባቢ አሊቦ፣ ሌላም ቦታ ችግር እንዳለ ነግሮኛል። እዛም እደውላለሁ። እዛ የታሰሩትን ሳይጨምር ነው እንግዲህ አሁን እነዚህ የሚነግሩኝ፣ እዛ የታሰሩትን ሳይጨምር ዛሬ በዛሬው ዕለት የታሰሩት ከጅማ ከኢሉባቦር ከቄለም ወለጋ ናቸው። ለመሆኑ አቶ በቀለ እስካሁን የታሰሩ ምን ያህል እንደሆኑ የሞቱ ምን ያህል እንደሆኑ፣ እርግጥ አሁን ቀደም ሲል ጠቅሰውልኛል። የሞቱ ግን በደንብ ትመዘግባላችሁ። ስንቶቹ ተፈናቀሉ፣ ስንቶቹ ታሰሩ፣ ስንቶቹ ህይወታቸው አለፈ የሚለው ዝርዝር ይኖራቸዋል። አዎ እንግዲህ እስካሁን ድረስ እኛ የመጀመሪያ እንትን የሰጠነው የሞቱትን ነው የሞቱትን ሰዎች ነው። ሰውም በጣም ደንግጦ ተደናግጦም የሚነግረን በብዛት የቆሰሉ ሰዎች አሉ ከአንድ አምስት መቶ በላይ ናቸው የተጎዱት በጠመንጃ የሚሆን በዱላ እነኚህ በተለያዩ ሆስፒታሎች ነው ያሉት። እስካሁን ደግሞ የደረሱበት ያልታወቁ ወደ ሶስት መቶ የሚሆኑ አሉ። መንግስት ገና እያጣራ ሆኖ ይበል እንጂ እንግዲህ ብዙ ጉዳዮች አሉ። ዘለቅ ብለን በምናይበት ጊዜ ሪከርዱን ለመያዝ እንግዲህ እየሞከርን ነው። አሁን ትላንትና ከዶክተር መረራ ጉዲና ጋር ስንወያይ ነገሩ አቅጣጫውን እየሳተ ይሄ ዝም ብሎ በማስተር ፕላን ብቻ የሚሆን ሳይሆን ብዙ አይነት ችግር እንዳለው እንዲያውም ወጣቶች መሳሪያ እየነጠቁ ወደ ጫካ እንደገቡ ገልጠውልናል። ይሄንን ኦፌኮ ያውቃል። ምን ትላላችሁ እንግዲህ በእኛ በኩል ቀደም ብለንም የምንፈራው አሁንም ደግሞ የምንሰጋው ትልቁ ነገር ይሄ በማስተር ፕላን ምክንያት የቀረበ ጥያቄ ሌሎችም አገሪቱ ውስጥ ያሉትን ችግሮች እንዳያስነሳ እንዳይቀሰቅስና ወዳልተፈለገ አቅጣጫ እንዳይሄድ ነው ምክክር ውይይት መደረግ አለበት የምንለው አሁን እየሄደ ያለበት ጎዳና እንግዲህ ከአንዳንድ ሁኔታዎች አንጻር ስንመለከተው ለምሳሌ ወንድሙ የሞተበት ሰው ልጁ የተገደለበት አባት እነዚህ እንደዚህ አይነቶች ብሶት ያለ ያላቸው ሰዎች የሚወስዱት እርምጃ ለቁጥጥር ለቁጥጥርም አስቸጋሪ ነው የሚሆነው። ስለዚህ መንግስት ውይይት ያድርግና አገሪቷ ላይ አጠቃላይ የሆነ ጉዳዩ ከሚመለከታቸው ዜጎች ጋር በውጭም በውስጥም ካሉ ሁነኛ የሆነ የሀገሪቷን ሁኔታ ውይይት እንዲደረግበት የምንጠይቀው ለዚህ ነው። ለዚህ ፈቃደኝነቱ መኖር መንግስትንም የሚጎዳ አይደለም። ነገር ግን ፈቃደኝነቱ የለም እስካሁን ድረስ። አሁን ባለው ሁኔታ አንተ ያልከኝ ይሄ የወጣቶች ወደ ጫካ መግባት፣ የአዋቂዎች ወደ ጫካ መግባት አንዳንድ ቦታ እንዳውም ቤቶች ብቻ ናቸው ቤት ውስጥ ያሉት፣ ምን ሊያመጣ ይችላል? ሸሽተው ነው የሚገቡት። እንግዲህ ከድብደባ ሸሽተው ነው፣ ከስቃይ ሸሽተው ነው ወደ ጫካ እየገቡ ያሉት እና መንግስት እንደዚህ ማድረጉ አግባብነት የለውም ነው። ራሱ ነገሮቹን በራሱ እያነሳሳ ያለው መንግስት ነው። የታሰሩትን ሰዎች እያንዳንዳቸው ሄዳችሁ ማየት ወይም መጎብኘት መጠየቅ አትችሉ ይሆናል። ግን ቢያንስ ቢያንስ አመራሩ ላይ ያሉትን ለምሳሌ እንደነ በቀለና ገርባ ያሉትን ሰዎች ለማየት እድል ይኖራሉ ወይ? አይታቸዋቸዋል? አቶ በቀለ ገርባ በምን ሁኔታ ላይ ነው ያለት? ጤንነታቸው ሐኪምስ ያያቸዋሉ ወይ? ችግር ካለባቸው ቤተሰብስ ይጎበኛሉ ወይ? እናንተስ ታዩቸዋላችሁ ወይ? ትልቁ ችግራችን በኢትዮጵያ ውስጥ ይሄ ነው። ማዕከላዊ ምርመራ በደርግ ጊዜም በጃንሆይ ጊዜም አሁን አልፎ በኢህአዴግ ጊዜም ተመሳሳይ ስራ የሚሰራበት ማዕከል ነው። አሁን ለምሳሌ በህገ መንግስቱ ሰዎች በጠበቆቻቸው በሃይማኖት አባቶቻቸው ቤተሰቦቻቸው የመጎብኘት መብት አላቸው ይላል። እስረኞች አያያዝን በተመለከተ ግን እስካሁን እነ አቶ በቀለ ተከልክለዋል። ባለፈውም እንዲሁ ሌሎችም ተከልክለዋል። ለምንድን ነው ምርመራ አልጨረስንም ይባላል። ምን አይነት ምርመራ እንደሆነ ደግሞ እንግዲህ ህዝቡ ይፍረደው። ይህን ምን አይነት ምርመራ እንደዚህ ከቤተሰብ እንደሚከለክል የታወቀ ነገር የለም። ህገ መንግስቱ ተጥሷል። በዚህም አንጻር ሰው ከጠበቃው ጋር መነጋገር ጠበቆች ገብተው ለማነጋገር ራሱ ፈርተዋል በአሁኑ ሰዓት። እስካሁን ጠበቃ አላገኛቸውም። አዎ በፍጹም አል ጠበቃም አላገኛቸውም። ቤተሰብም አላያቸውም። በሩቅ ቤተሰብ ወስዶ ምግብ ሰጥቶ ነው የሚመለሰው። ዘመድ አዝማድ ምግብ ሰጥቶ ነው የሚመለሰው እንጂ ያሉበት ሁኔታ እንዴት እንደሆነ ከህገ መንግስቱ አንጻር በፍጹም አልተፈቀደም። አንድ ጥያቄ ተወቀል አንሳለሁ። እስኪ እንዲህ አይነቱን ችግር በሀገሪቱ ላይ ያለውን ኢዲሞክራሲያዊ አሰራር የሚሉትን ለመቃወም የጋራ ትግል መቼም ያስፈልጋል። አንዳንድ ጊዜ ግን አሁን በኦሮሚያ የተነሳውን እንቅስቃሴ ላለመደገፍ ላለመቀበል አንዳንድ ሰዎች የሚሰጡት ምክንያት አላማው የመገንጠል አላማ ነው ከኢትዮጵያና፣ በዚህ ላይ አንተባበርም የሚለዋሉ። እዚህ ላይ ትንሽ እስኪ አስተያየት ስጡ። እንግዲህ የኦሮሞ ህዝብ እንደሚታወቀው አንድም ጊዜ ቢሆን የመገንጠል ጥያቄ አንስተው አያውቅም። ልገንጠል ያለበት ጊዜ የለም። ግን ሰብአዊ መብቱን ክብሩን፣ ነጻነቱን ለማግኘት የሚያደርገው ትግል ዘመናት አስቆጥረዋል። ያ በሌሎችም የእሱን ብዛት የእሱን ሁኔታ በመመልከት ከስጋትም ይሁን ካለማወቅ አንጻር አንድ ጊዜ የመገንጠል ጥያቄ ነው የሚያል። ለምሳሌ የእኛ ድርጅት በመጀመሪያ ደረጃ የመገንጠል ጥያቄ የሰፈረው በህገ መንግስት ላይ መሆኑን እያወቀ እኛ ለነጻነት፣ ለዲሞክራሲ፣ ለሰብአዊ መብት ለእኩልነት እንታገላለን። እገነጠላለሁ ብሎ የኦሮሞ ህዝብ የሚፈልግ ከሆነ ደግሞ ነጻ የሆነ መንግስት አቋቁሞ በዚያ ላይ መገንጠልን የሚያስፈልግ ህዝብ ካለ ከሌላው ኢትዮጵያ ህዝብ ጋር የሚነጋገርበት ጉዳይ እንጂ ዛሬ እንደ አጀንዳ ይዞ የሚከራከር ምን ማንም ያለ አይመስለኝም፣ በዚህ ጉዳይ ላይ የመገንጠልን ጥያቄ ስለዚህ፣ ይሄ የመገንጠል ጥያቄ አይደለም ነው። የኦሮሞ አርሶ አደር አልፈናቀል ከመሬቴ የሚለው ጥያቄ የቆየ ጥያቄ ነው። ቢፈናቀል ምን አለ ኮንዶሚኒየም ቢሰራ ምን አለ የሚሉ ሰዎች ደግሞ አሉ። እቃ አይደለም። በመሬቱ ላይ ባለመብት ሆኖ የመደራደር መብቱ ይከበርለት ነው የምንለው። ለከተማ ነዋሪ ኮንዶሚኒየም ሲሰራ ገበሬው እቃ ነው እንዴ መጣል አለበት? ይሄ በመገንጠል በተለያየ ምክንያት እያሳበቡ ህዝቡን አፉ እንዲይዝና ከመሬቱ ዝም ብሎ እንዲፈናቀል የሚፈልጉ አንድ ጥቂት ሀይሎች ናቸው ይህንን የሚሉት እንጂ ጥያቄው የኦሮሞ ህዝብ ጥያቄ የነጻነት፣ የክብር፣ የዴሞክራሲ፣ የሰብአዊ መብት መከበር ጥያቄ ነው። ወደፊት ደግሞ ከኢትዮጵያ ወገኖቹ ጋራ ለአለመኖር ምንም አይነት ምልክት የለውም እና ድጋፍ የማያደርጉም ነግ በእኔ ነው። ይሄ ነግ በእኔ ነው። ይሄ ትልቅ ህዝብ በገዛ ቀየው ላይ እንዲህ አይነት በደል እንዲህ አይነት ችግር ሲደርስበት ሌላው የኢትዮጵያ ህዝብም ወገናችን ወንድማችን ብሎ ሊያስብ ይገባል ነው ብለው አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ። አመሰግናለሁ። አድማጮች፣ በነገራችን ላይ ለዚህ ውይይት ከመንግስት በኩል ምላሽ ለማግኘት ያደረግኩት ተደጋጋሚ ጥረት አልተሳካልኝም። አቶ በቀለ ቀደም ሲል በገልጧቸው አካባቢዎች ሆሮ ጉድሩ አካባቢ ባሉ በሌሎችም እንዲሁም ደግሞ ለእናንተ እንቅስቃሴ ድጋፍ የሰጡ ንቅናቄዎች አሉ። የእነሱን መልስ ይዘን በሌላ ጊዜ እንመለሳለን። ለዛሬ እግዚአብሔር ይስጥልኝ ጌታ እድሉን ስለሰጣችሁና አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ መታሰራቸውን የፓርቲው ሊቀመንበር አቶ ይልቃል ጌትነት አስታውቀዋል። አቶ ይልቃል ጌትነትን ጽዮን ግርማ ማምሻውን አነጋግራለች። አቶ ይልቃል ጌትነት በጣም እናመሰግናለን። የሰማያዊ ፓርቲ እስከ ቅርብ ጊዜ ድረስ የህዝብ ግንኙነት ኃላፊ የነበረ አቶ ዮናታን መታሰሩን ሰምተን ነበረ። መቼ ነው፣ በምን ሁኔታ ነው የታሰረው? እንግዲህ ያው የሰሞኑ የጅምላ ስር ሰለባ ነው የሆነው። እንግዲህ ዮናታንም ትናንትና ስራ ቦታው አካባቢ ማታ አስራ አንድ ሰዓት አካባቢ እንደያዙት ነው የሰማ ነው። ዛሬ ጠዋት ለሌሎችም እንዳደረጉት እሱንም ይዘው መጥተው የወላጆችን ቤትም እንደፈተሹ አውቀናል። እንዳልሽው ተይዟል፣ ታስሯል። አሁን ወደ ማታ አካባቢ እንደሰማ ነው ማዕከላዊ እስር ቤት እንደሚገኝ ተረድተናል። በምን አረጋገጣችሁ ማዕከላዊ እስር ቤት እንደሚገኝ? ጠዋት ያው ቤቱን ለመፈተሽ ይዘውት መጥተው ነበረ፣ የወላጆቹን ቤት ለመፈተሽ እና በኋላ ለቤተሰቦቹ ሲጠይቋቸው ማዕከላዊ ነው ያለው፣ ምግብ ማድረስ ትችላላችሁ፣ ለጊዜው ግን ምርመራ ላይ ስለሆነ መጠየቅ አትችሉም ብለዋል። አቶ ይልቃል አሁን አቶ ዮናታን ተስፋዬ ሲታሰሩ አምስተኛ የፓርቲያቸው አባል መሆናቸው ነው ና በምን ምክንያት ነው እስሩ ብለው ይገምታሉ? ምንም ጥያቄ የለውም ሲሆን ግልጽ ነው። አምስት የፓርቲያችን አባል ና አንድ ደግሞ ነፃ ጋዜጠኛ የሆነ የነገረ ኢትዮጵያ የፓርቲያችን ልሳን ዋና አዘጋጅ የሆነው ጌታቸው ሽፈራውን ጨምሮ አጠቃላይ እንግዲህ ሰማያዊ አካባቢ ንቁና ጎበዝ አክቲቪቲ ያላቸው ስድስት ሰዎች መታሰራቸው ነው እና እነዚህ ሰዎች በአጠቃላይ ስታያቸው በማህበራዊ ድረገጽም በምርጫው ጊዜ በነበረው አክቲቪቲም የሆናት አነስ ታዋቂው በቴክኖሎጂው በማህበራዊ ድረ ገጹ በክርክር አጠቃላይ የሰማያዊን ሀሳቦችና እምነቶች በማስተላለፍ ረገድ ንቁ የሚባልና ቆራጥ የወጣቶች ሁሉ ምሳሌ የሆነ አባል ነበር እና ምንድን ነው ዋናው ነገር፣ እዚህ ሀገር የሚያስብ ሰው፣ ሰው የሚከተለው ሰው፣ ለሕዝብ አርአያ የሚሆን ሰው የማይኖርባትና ኢትዮጵያ የእውነት ሀገር አለመሆኗን የሚያሳይ ነው። በአጠቃላይ የልጆቹ ስራ የሚያሳየው እውነት የሚናገር ስለ ሕዝብ የሚቆም የህሊናውን የሚናገር ሰው የማይኖርባት ሀገር መሆኗን እና እውነት በመናገራቸው ለህዝብ በመቆማቸው ለተጠቃ ለተገፋ በመቆማቸው ነው የታሰሩት ብዬ ነው ማምኑ። ባለፈው ሳምንት እርስዎንም ካነጋገርን በኋላ የኮሚኒኬሽን ጉዳዮች ሚኒስትሩን አቶ ጌታቸው ረዳን አነጋግረን ነበርና ይህንኑ ጥያቄ አንስተንላቸው የፖለቲካ ሰላማዊ ፖለቲካ ተቃውሞ በማድረጉ አንድም የታሰረ ሰው የለም። እነዚህ የታሰሩት ሰዎች የሰማያዊ ፓርቲም ሆኑ የኦፌኮ አባላት እና አመራሮች የታሰሩት ከውጭ ኃይሎች በጀርባ በሚያደርጉት ህገወጥ እንቅስቃሴ አማካኝነት ነው ብለዋል። ለዚህ የሚሰጡት ምላሽ አለ? እንግዲህ ይሄ ውሸት በአጠቃላይ ያገዛዝ ዋናው የባህሪው መገለጫ ነው። ሁለተኛ ነገር እነዚህ ሰዎች አሁን ሳያስቡት የገቡበት አንድ ችግር አለ። ሰላማዊ የሆኑ በዲሞክራሲያዊ መንገድ ጥያቄያቸውን ያቀረቡ ዜጎችን በጠራራ ፀሐይ ገለዋል። በጅምላ በጅምላ አስረዋል። ያንን ነገር የሚያስተባብሉበት ምንም አይነት ምክንያት ስለሌላቸው ለተወሰነ ቡድንና ለተወሰኑ ግለሰቦች ያንን ጥፋት ወርሮ ፈርጆ አቅጣጫ ለማስቀየር ይፈልጋሉ። ያንን ለመመለስ የሚያደርጉት ጥረትና መውተርተር ነው። በአጠቃላይ ግን እኔ እንግዳ ነገር አይደለም። ሰላሳ ያህል ዜጎቻችን በሊቢያ ሲታረዱ ሰማያዊ ነው ሰልፍ ያስወጣችሁ ብለዋል። ሕገ መንግስታዊ መብታቸውን የጠየቁ ጋዜጠኞችን፣ የፖለቲካ ፓርቲ መሪዎችን እያሰሩ አንድ አመት ካሰቃዩ በኋላ ነጻ ናችሁ እያሉ ሁሉ ለቀዋል። የዞን ዘጠኝ አባላትን እንደ ምሳሌ ማየት ይቻላል። አሁንም የኛው አባላት የሆኑ የሸዋስ አሰፋን እንደዚህ አስረው ለአንድ አመት ካሰቀቃዩ በኋላ ፍርድ ቤቱ ነጻ ናችሁ ሲላቸው አሁንም በትልካሻ ምክንያት መልሶ አስረዋቸዋል እና በታሰሩ ሰዎች ሁሉ እስከዛሬ ድረስ ከቅንጅት አመራሮች ጀምሮ ስናይ ምንም እዚህ ግባ የሚባል መረጃ ተገኝቶ አይታወቅም። ነገር ግን ለስልጣን እና ለቁስ ሰቀቀን ፍጹም የማይወዳደር ጥም ያለበት ቡድን እውነት የሚናገሩ የፖለቲካ ቡድኖችንም ሆነ አጠቃላይ ነጻ ሀሳብ የሚያራምዱ ሰዎችን ሁሉ በማፈት ስልጣኔን አራዝማለሁ ብሎ አቋም የወሰደ ቡድን ስለሆነ እኔ ስልጣንን ለማራዘም ከሚደረግ ነገር ለይቼ አላያውም። የተለየ ና አዲስ አስተሳሰብ ሆኖ አይታየኝ የሚሳቸው ነገር። አመሰግናለሁ አቶ ይልቃል እግዜር ይስጥልኝ። እሺ እግዜር ይስጥልኝ። እኔም አመሰግ አቶ ይልቃል ጌትነት ይህንና ሌሎችም ወቅታዊ ጉዳዮችን አስመልክተው ነገ መግለጫ እንደሚሰጡ ተናግረዋል። የጎንደር ወህኒ ቤት ቃጠሎ መንስኤ እስከዛሬ በውል እንደማይታወቅና የሟቾች ቁጥርም በይፋ ከተገለጸው ከፍ እንደሚል የሚናገሩ ቢኖሩም በክልሉ መንግስት በኩል በእርግጠኝነት የተጠቀሰ አሃዝ የለም። የማረሚያ ቤቱ አመራር ምርመራ እየተካሄደበት መሆኑም ተጠቅሷል። በቅርቡ አካባቢውን የጎበኘው የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታዩ ልኳል። ከጥቂት የጎንደር ነዋሪዎች ያገኘሁት መረጃ እንደሚያመለክተው የጎንደር ወህኒ ቤት ወይንም ማረሚያ ቤት የተቃጠለው ለረዥም ሰዓታት ነበረ። ከህዳር 21 ቀን 2008 ዓ ም ከቀኑ 7 ሰዓት ጀምሮ እስከ ህዳር 22 ቀን 2008 ዓ ም ሌሊት 10 ሰዓት ድረስ እሳቱ ይነድ እንደነበረ መኖሪያዬ እዚያው አካባቢ ነው የሚሉ ሰው ነግረውኛል። በእለቱ አካባቢው በፖሊስ ኃይል ተከቦ እንደነበረና ለሌላው ህዝብም ሆነ በወህኒ ቤቱ ዙሪያ ለሚኖሩ ሰዎች ነፃ እንቅስቃሴ እጅግ አስቸጋሪ እንደነበረም ያስታውሳሉ። በጊዜው ስለደረሰው ጉዳትም ስለ አደጋው መነሾ ከክልሉ መንግስትም ሆነ ከሌላ ምንጭ የተገኘ መረጃ ምን እንደሆነ ሌላ የጎንደር ነዋሪ ጠይቄ ይህን ነግረውኛል። በእርግጥ በወህኒ ቤቱ ቀጥሎ ሂደት ውስጥ የዕለት ዕለት መንግስት ዘግቧል ዘገባ ሰጥቷል ሰዓት እዚህ በአካባቢ ያለው ኤፍኤም ሬዲዮ ገለጻ አድርጓል። ለህብረተሰቡ በተሰጠው መግለጫ መሰረት በወይኒ ቤቱ አካባቢ ተነስቶ የነበረውን የእሳት ቃጠሎ በቁጥጥር ስር እንዳዋሉት፣ ምንም ጉዳት እንዳልደረሰ፣ ምንም የሰው ህይወት እንዳልጠፋ ተደርጎ ነበር በወቅቱ የተዘገቡ። ቆየት ባለ ዜና ግን በዚሁ በኤፍኤም ሬዲዮ ላይ አስራ ሰባት ሰዎች የአስራ ሰባት ሰዎች ህይወት አልፏል። በግርግሩ ሂደት ውስጥ ለማምለጥ የሞክሩ እስረኞች አስራ ሰባት ሰዎች ሞተዋል የሚል ዘግይቶ የደረሰ ዜና ነበር። በትክክል ግን በወይኒ ቤቱ ቃጥሎ ወቅት ሀያ ሰዎች ህይወታቸው ጠፍቶ በመጀመሪያ ወለት ማለት ነው ሀያ ሰዎች ሞተው እንደነበረ በትክክል ይታወቃል። ይህን ግን በመንግስት በኩል አስራ ሰባት ብቻ ነው የሚታመነው እንጂ የቀረው ሶስቱ ሰው በትክክል አልታወቀም። ከዛ በኋላ የሆነ ነገር አለ። የወይኒ ቤቱ ቃጠሎ ሁለት ጊዜ ነው የተደረገው፣ አንዴ ብቻ አይደለም። በመጀመሪያ ቀን በተደረገው ቃጠሎ ሀያ ሰዎች ናቸው የሞቱት። በሁለተኛው የቃጠሎ እንትን ከነበረበት ወይኒ ቤቱ ከነበረበት አዲስ ወይኒ ቤት ተሰርቶ ነበረ። ወደ አዲስ ወይኒ ቤት ከተዛወሩ በኋላ ሊያመልጡ ሞክረዋል የተባሉ ሰላሳ ሰባት ሰዎች በጥይት መመታታቸውና ጎንደር ሆስፒታል መግባታቸው በትክክል ይታወቃል። ይሄ መንግስት በመገናኛ ብዙሃን ነግሮት ተናግሯል፣ አልተገለጸም። ሰባት ሰዎች ግን ተገለዋል። በጥይት ተመተዋል። በጥይት ቆስለው ተይዘዋል ነው የሚለው። እንግዲህ ይሞቱ ይትረፉ የታወቀ ነገር የለም። ሰላሳ ሰባት ሰዎች ግን ተመተው ሆስፒታል መግባታቸውን የሆስፒታል ሰራተኞች በስፋት ከተማ ውስጥ የሚናገሩ። ይህን በተመለከተ ደግሞ ሌላው የጎንደር ነዋሪ ሁኔታዎችን በማያያዝ ጭምር ይናገራሉ። በሰው ላይ የደረሰ ጉዳት እንግዲህ ከቀኑ ሰባት ሰዓት ነው ሰአቱ የተነሳ የሚባለው በዚያ ሰዓት እስረኛ ጠያቂዎች የሚገኙበት ጊዜ ነው። እስከ ስምንት ሰዓት እስከ ስምንት ተኩል አካባቢ የሚቆዩበት ጊዜ ነው። ስለዚህ በዛ ሰዓት እሳት ሲቀጣጠል እነዚህ ጠያቄዎች በድንጋጤ ለመውጣት ሲሉ ባደረጉት ጥረት እዛ ተረጋግጠው ጉዳት እንደደረሰባቸው ተሰምቷል። ከዚያ ባሻገር ግን በቃጠሎው ጉዳት የደረሰባቸው ሰዎች ሊኖሩ ይችላሉ። ይህንን ማወቅ አልተቻለም። እስካሁንም ድረስ እነማን እንዳሉ ከእስረኞቹ መካከል እነማን በህይወት እንዳሉ የሌሉትስ እነማን ናቸው የሚለውን መንግስት ማሳወቅ አልፈለገም። የሚታወቅ ነገር የለም ብዙ ሰዎች ግን እንዲያውም በማግስቱ በሶስተኛው ቀን በሃያ ሶስት ወደ አዲሱ ማረሚያ ቤት እንዲሄዱ ከተደረገ በኋላ እስረኞቹ እዛም ላይ ተመሳሳይ የሆነ ቃጠሎ ደርሷል። ለዚህ ምክንያቱ የታሳሪ ወገኖች ልጆቻችን ወይም ሰዎቻችን የት ነው ያሉት የሞቱትን እንደሞቱ አስረዱን ካልሞቱ ደግሞ በህይወት ካሉ እንያቸው እንጠይቃቸው ብለው ባቀረቡት አስተዳደራዊ ጥያቄ መሰረት በቂ ምላሽ ባለማግኘታቸው እንደገና ሌላ ቀውስ እንዲፈጠር ምክንያት ሆኗል። ስለዚህ እኔ በዚያን ወቅት በ ሀያ አንድ ወደ ጎንደር ስገባ አምቡላንሶች በጣም ይመላለሱ ነበር ወደ ሆስፒታል። ያ ማለት አንደኛም በቀጥታ በመሳሪያ የተመቱ ከውጭ እሳቱን እናጥፋ ወገኖቻችንን እናትርፍ ያሉ ሰላማዊ ወገኖች አትገቡም ተብለው በጥይት የተመቱበት ሁኔታ ነበረ። ከዛ ከውስጥ ያሉት ደግሞ እንዴት ታስረን እሳት ይበላናል ብለው ሰብዓዊ ጥያቄ በማንሳታቸው የተነሳ መልስ በማጣታቸው እራሳቸውን ለማትረፍ ጥረት ሲያደርጉ ትወጣላ አትወጣም፣ በዚያ መሰረት በአውቶማቲክ መሳሪያ የተመቱ ብዙ ሰዎች ነበሩ እና ከ2199 ሰዓት ጀምሮ አምቡላንስ ሆስፒታል ሲመላለስ ነበር። ከዛ በኋላ እንግዲህ የታሳሪ ወገኖች ማረሚያ ቤት መቅረብ አይችሉ መሄድ የነበረባቸው የት ነው? ሆስፒታል ነው። ሆስፒታል ላይ ብዙ የተገደሉ የሞቱ ሰዎች ነበሩ። እንደው ስንት ቁጥራቸው ስንት ይደርሳል? እንግዲህ ያለው ግምት ሀምሳ ማለት እነዚህ ሀምሳዎቹ ራሱ ሕዝቡ በደንብ የጠረጠራቸው ናቸው እንጂ በመንግስት ያልተገለጡ ብዙ ጉዳት ለሞት የተደረጉ ብዙ ወገኖች አሉ። የሰሜን ጎንደር ዞንን ዋና አስተዳዳሪ አቶ ግዛት አብይን ያሉኝን መረጃዎች ይዤ እንዲያረጋግጡልኝ የሚቀጥለውን ጥያቄ ያቀረብኩላቸው፣ በጎንደር ወይን ቤቱ እሳት ተነስቶ ቃጠሎ ተፈጥሮ ብዙ አደጋ ብዙ ጉዳት እንደደረሰ ይወራል፣ ይህም የጠራ መረጃ በመንግስት በኩል አልተሰጥም የሚል ነገር ስላለ ነው ማነሳለሁትና የእሳቱ የቃጠሎ መነሻው በአሁኑ ጊዜ በፖሊስ መመሪያ በምንም ታውቁ ከሆነ ምንድን ነው እንግዲህ የእሳቱ መነሻ? በነገራችን ላይ ይህም ብዙ ተወርቶበታል። ብዙ ተወርቷል። በነገራችን ላይ ከማረሚያ ቤት ውስጥ የተነሳ ቃጠሎ ነው። ቃጠሎ የተለያየ መንገድ ሰው በሚናገረው አይደለም። ዝሮ ዝሮ ቃጠሎ ላይ የራሱ ችግሮች እንዳሉ ገና በማጣራት ላይ ነው ያለ። ግን ቃጠሎ ከተነሳ በኋላ ብዙ እስረኛዎች ነው ያሉ፣ ታራሚዎች ነው ያሉ። ታራሚዎች በተለያየ መንገድ በተለያየ መንገድ የደረሰ ጉዳት አለ። ጉዳቱ አንደኛ ታራሚዎች ታራሚዎች ቤት አይደለም የተቃጠለ በነገራችን ላይ ከታራሚዎች ጀርባ የተለያዩ እደ ጥበብ ምናምን የሚሰሩበት አካባቢ የተነሳ እሳት ነው የነበረ። ነገር ግን ታራሚዎች ከሳቱ ለማምለጥ ከሳቱ ለማምለጥ ሲሉ በጣም በመረጋገጥ አንዱን አንዱ ረግጦ በመውጣት የተፈጠረ ጉዳት ነው። ስለዚህ እነዚህ ታራሚዎች ያው ለመቆጣጠር ተሞክሯል። ዙሪያውን ሜዳው ላይም ቢሆን ማለት ነው። በዛን ሰዓት የደረሰው ጉዳት ያው በመርገጥ ነው። አንዳንዱ ደግሞ በዚህ ተመስርቶ ደግሞ ለማምለጥ እዚህ በጣም እድሜ ልክ ታራሚ የሆኑት እነዚህ በጣም ወንጀል የፈጸሙ አንዳንድ ግለሰቦች በዛ ላይ የተወሰደ እንትን አለ፣ ግን ኦልሞስት አብዛኛው ግን በመጠቃጠቅ የሞተ ሰዎች ነው ያሉት። ስለዚህ አንደኛው ከዚህ ጋር የሚያያዝ ነው። ስለዚህ ከዚህ አካባቢ ላይ ማረሚያ ቤቱ ውስጥ ያለ የማኔጅመንት ችግር የመሳሰሉት እነሱን እየተጣሩ ነው ያለው። ተጣርተው ምርመራ እየተካሄደ እንዴት ተነሳ፣ ለምን ተነሳ፣ ማን አስነሳው፣ ምን ግንኙነት አለ፣ ምን ትስስር አለ የሚለው ነገር እየተጣራ ነው ያለ። ከተጣራ በኋላ ለህዝቡ ኦፊሻል ግልጽ ይደረጋል። በዚህ መንገድ ያለበት ሁኔታ ነው ያለ። ጠያቂዎች ማለትም ከታራሚዎች ዘመዶችም የተገደሏሉ ይባላል። ለእውነት ቤ ይሄ አሰት ነው። ታራሚዎች ቤተሰብ የሞት የለም። ታራሚዎች ቅድም እንዳልኩት በመራገጥ ና በተለያየ መንገድ የመጀመሪያው በዛ መንገድ እንትናሉ ይልቁንም አዲስ ማረሚያ ቤት ዘመናዊ የሆነ ማረሚያ ቤት ተሰርቶ ተጠናቆ ወደዛ የሚሄዱበት ቀን ተወስኖ ወደዛ ለመሄድ እንትን ባሉበት ሰዓት ነው የነበረ። እዚያም ግን ቀጠሮ ተነስቶላሉ አሉ። እዛ አካባቢ ላይ ምንድን ነው የተወሰኑ ሰዎች አሁንም ቢሆን በዛ ሳይሳካላቸው ሳያመልጡ የቀሩ ሰዎች አሁንም ሲሮጡ መሮጭ አልቻሉም። በዚህ መንገድ አንዳንዶቹ የዚህ ቃጠሎ ያንን ማቃጠል ሳይሆን በዛ አካባቢ ያለ ሳር ምናምን ነገር ነው የተቆለለ ሳር ምናምን እንትን ለማለት ተሞክሯል። ያ ቃጠሎ ብዙም አልተቃጠልም ወ ስጭስ ወደ የጠፋበት ሁኔታ ነው ያለ። ስለዚህ ከዚህ አንጻር በበነገታው ስለነበረ እነዛ ሰዎች ማምለጥ አልቻሉም እና ዚህ ከፍተኛ የህብረተሰቡ ትብብርም ከፍተኛ ነው የነበረ የታለመው እንትን ሳይሳካ ስለቀረ በዛ መንገድ እነዚህ አሁንም ቢሆን እነዚህ ሰዎች አሁንም ለመሮጥ ለመዝለል፣ በሩጫ እንትን ለማለት የተወሰደ እንትን አለ። ከዚህ ውጭ ግን የሚወራው ቤተሰቦቹ እንትን ብለዋል። ቤተሰቡ አልተገናኘም። በእርግጥ በዛን ቀን በአንድ ቀንና ሁለት ቀን ቤተሰብ የሚጠይቀውን ለማረጋጋት ሲባል የተወሰነ ታገሱን ተብሎ እንዲበተን ተደርጎ ነበር። በነገታው ግን ቤተሰቡ የፈለገውን እንትን እንዲህ የተደረገበት ሁኔታ ነው ያለ። እና ቤተሰብ ለመጠየቅ የመጣ ሳይሆን እዛ ውስጥ የነበሩ ሰዎች የሞቱ እንደሆነ ነው። ሌሎች ዝርዝር ሁኔታው በቀጣይ እየተጣራ ይጠየቅብ ሰው ይጠየቃል። ሌሎችም ተጠያቂነት ያላቸው መነሻዎቹ ምንድን ናቸው የሚለው ነገር በተለያየ መንገድ እየተጣራ ያለበት ሁኔታ ነው ያለ። ተስፋ አረጋለሁ፣ ይህንንም ሪፖርት ከእርሶ እንደማገኝ በኋላ የቃጠሎው መንስኤ ምን እንደሆነ እየተጣራ መሆኑን አቶ ግዛት የገለጹትን ቀደም ብዬ ካናገርኳቸው የጎንደር ነዋሪዎች አንደኛው በአብዛኛው ይስማሙና በከተማው የሚባለውንም ጭምር አካፍለውኛል። የተደረሰበት አዲስ ነገር የለም። ሰቱ ቀጥሎ ሁለት ቀን ነው የተደረገው። በመጀመሪያው ቀን የሰው እጅ አለበት የሚል የሰው እጅ አለበት፣ ነዳጅ ገብቷል፣ ከቃጠሎ በፊት ስብሰባ ተደርጓል። ስብሰባውን የመራው የወይን ያዛዡ ነው። ይህንን ለምን አደረግህ? በሚልም ጭምጭምታል የሆነው ነገር በትክክል መንግስትም አልተናገረም። ህዝቡ የሚያውቀው ነገር የለም። የታመነ መረጃ የሚወጣ የለም። የታመነ በተለይ ሁለተኛውም የሚመለከት የተባለ ምንም ነገር የለም። ምንም አልተባለ የመጀመሪያውን፣ ያንን ቅድም እንደነገርኩ ተወሰኑ ያህል ሰዎች ተጎድተዋል በሚል በሁለተኛ የርምት ዜና ላይ ተላልፈዋል። በሁለተኛው እቃ ጥሎ ወቅት ግን የተደረገ ምንም ነገር የለም። መንግስትም ገለጽ አላደረገም እንዳለን ያለው ይሄ ለመሆኑ ግን የጎንደር ከተማ ህዝብ በትክክል ያውቀዋል። ከወህኒ ቤቱ ጀምሮ እስከ ሆስፒታል የሚያደርሰው መንገድ ተዘግቶ አምቡላንሶች በምልልስ በከፍተኛ ድምፅ በምልልስ ሰዎችን፣ ቁስለኞችን ወደ ሆስፒታሉ ሲያደርሱ እንደነበረ ሆስፒታሉ በሙሉ በቁስለኛ ቤተሰብ፣ በእስረኛ ቤተሰብ ተጨናንቀው እንደነበረ ሰዎችም ተመተው ለሁለት ቀን ሆስፒታሉ ብራሱ የመጀመሪያ በር ዋና በር የመኪና ማግቢያ በሩ ዝግ እንደነበረ በትክክል ይታወቃል እንግዲህ ሌላ ነው ያልጠየቁት ነገር ካለና ህዝብ ማወቅ አለበት የሚሉት ነገር ካለ ቢነግሩ እኔ በውጡ ህዝብ ማወቅ አለበት ብዬ የማስበው አንድ እውነታ አለ ምንድን ነው የቅማንትና የጎንደር ህዝብ እንደ ህዝብነቱ አብሮ ነው የኖረው ለወደፊትም አብሮ ነው የሚኖረው አሁን የቅማንት ብሔረሰብ በሃይማኖት ከጎንደር ህዝብ አይለይም፣ ከአማራው ህዝብ አይለይም፣ በቋንቋ ከአማራው ህዝብ አይለይም፣ በባህል ባለባበስ ከአማራው ህብረተሰብ አይለይም። ስለዚህ በመካከላቸው ተፈጥሮ እያጋጫቸውና ደም እያካባቸው ያለው ጉዳይ ምናልባት ሰው ሰራሽ ነው፣ ሰው ሰራሽ ነው። ስለዚህ ለሶስት መቶ ና ለአራት መቶ ዓመት፣ ለሁለት መቶ ና ለመቶ ሀምሳ ዓመት ተዋልዶ ተጋብቶ በጉርብትና ሲድር እየዘፈነ ቤተሰቡ ሲሞትበት አብሮ እያለቀሰ እየቀበረ ሲቸገር እየተረዳዳ አብሮ የኖረ ሕዝብ በዚህ ሰው ሰራሽ ችግር ሰለባ ሆኖ መከፋፈል ውስጥ ገብቶ ባይጎዳዳ አብሮነቱ እንዲቀጥል አብሮነቱ እንዲቀጥል ባለፈ አሁን በሰሞኑ በተከሰተ ችግር ምክንያት ቂም ወርሶ ወደ በቀል እንዳይገባ ድጋሚ ደም መፋሰስ እንዳይደርስ ባሳስብ ደስ ይለኛል። በጣም አመሰግናለሁ መሰግናለሁ መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እናመሰግናለን መለስካቸው። ወደ ተከታዩ ዘገባ እናልፋለን። የመቀሌ ዩኒቨርሲቲ ረዳት መምህራን የትምህርትና የሥራ እድገት እንዲሁም የመንግሥት አሰራር ግልጽ እንዲሆንልን የመብት ጥያቄ በማንሳታችን የህዳር ደሞዛችን ታገደብን ሲሉ ቅሬታ አሰምተዋል። የዩኒቨርሲቲው አስተዳደር በበኩሉ ደሞዙ የታገደበት ሰራተኛ የለም፣ ሰራተኞቹ ደሞዝ ያልተከፈላቸው ስራ ላይ መኖራቸውን የሚያረጋግጥ ስርዓት ስላላከበሩ ነው ይላል። ግርማይ ገብሩ ከመቀለ ተጨማሪ አለው። በመቀለ ዩኒቨርሲቲ የሚሰሩ የቴክኒካል ረዳቶች ባለፈው ዝግጅታችን ያነሱት የመብት ጥያቄና እንዲሁም የመቀለ ዩኒቨርሲቲ አስተዳደር የሰጠውን መልስ አቅርበን ነበር። በዛሬው ዝግጅት ደግሞ የቴክኒካል ረዳቶች ከህዳር ወር ጀምሮ ደሞዛችን አልተሰጠንም የሚል ቅሬታ አቅርበዋል። በዚሁ መሰረት የቴክኒካል ረዳቶች የሰጡትን ቅሬታና ከመቀሌ ዩኒቨርሲቲ ደግሞ የዩኒቨርሲቲው ፕሬዚዳንት ዶክተር ክንደያ ገብረ ሕይወት እንዲሁም በዩኒቨርሲቲው የኢትዮጵያ ቴክኖሎጂ ኢንስቲትዩት ጽህፈት ቤት ዳይሬክተር የሆኑት ዶክተር ገብረ መስቀል ካህሳይ የሰጡትን መልስ እናቀርባለን። መጀመሪያ የቴክኒካል ረዳቶች ቅሬታዎችን እንስማ። ደሞዛችን በእርግጥ እስካሁን ድረስ ተይዟል። የህዳር ወር አልተሰጠንም አሁንም ያው ታህሳስ ግማሽ ከግማሽ በላይ ሆኖ አልቀኑ ኦልሞስት የታህሳስም ላይሰጠን ይችላል። ይሄ ዋናው ምክንያት ምንድን ነው? ጥያቄ በማቅረባችን የመጣ ብቻ ነው ብዬ ነው የማስበው። እኔ ግልጽ አልሆነልኝም። አካሄዱ ይብራራልኝ ብሎ መጠየቅ ህገ መንግስታዊ መብቱ ነው። ስለጠየቀ ብቻ ደሞዝን የሚያዝ ከሆነ ይሄ ግልጽ አይደለም። ሰዎች ደሞዝ ለመጠየቅ ስራ ላይ መኖራቸው የተረጋገጠበት ነገር አለ። አዎ ምክንያቱም ስራችን እየሰራን እንደሆነ የትምህርት ክፍላችን መስራታችንን በወቅቱ ለሚመለከተው አካል አቅርቧል። መስራታችንን የሚገልጽ ማለት ነው። የአንድ ሰው ደሞዝ መያዝ ያለበት ወይ በራሱ ፈቃድ አለለዚያ በፍርድ ቤት ትዕዛዝ ነው የሚለው። ከዚህ ውጭ ስራ እንኳን ካልሰራ ህግ አለው፣ ባሉበት የሚባል ነገር አካሄድ አለ። ያንን አካሄድ ተከትሎ መሄድ ያለበት። ከዚህ ውጭ ግን ስልጣን በመጠቀም ይመስለኛል እኔ ደሞዛችን ተይዘዋል እስካሁን ማለት ነው። ራሃይል መሰለ መሰል እባላለሁ። ከኤሌክትሪካል ዲፓርትመንት ነኝ። እኔ ያለኝ ሀሳብ ምንድን ነው፣ በፊርማ ላይ ከሆነ ፊርማ እንፈርም ያለ የለም። ፊርማ ማለት የመቋጠሪያ ስልት ከሆነ ድረስ እንፈርማለን ሁላችንም። እኔ ያለም ፕሬዚዳንቱ ፈርም ከተባለ ይፈርማል ሁላችንም። ግን ከፈረመ በኋላ የሚመጣ ብዙ ጉዳዮች አሉ። ለምሳሌ እኛ ስንሰራ አስራ ሁለት ሰዓት ግዴታ ነበረ። የተረፈው ካለን በሎድ ይከፈለን ነበረ። ብዙ ጥቅማ ጥቅሞች ነበሩ ከፈረምኩኝ ሎድ ነገር የሚባል የለም፣ ጥቅማ ጥቅም የለም። በአካዳሚክ ዙሪያ እና መፈረሙን ብቻ ነው ያዩት ያሉት እነሱ። እኔ ግን ከፈረምኩ ኋላ የሚመጣ ችግሮች ብዙ ነው ያሉት እና ይሄ ነገር ግልጽ አይደለም። ከአካዳሚክ ወደ ሳፖርቲቭ ስታፍ እየተሸጋገር ነው ያለ ነው የጀምራ የመጣው የእድገት ሌጅስሌሽን የእድገታችንን መሳደል አካዳሚክ ድጋፍ ሰጭ ነው የሚለው ከዛ ተነጥላ ደግሞ አንድ ፔጅ የመጣች ደግሞ ቴክኒካል ድጋፍ ሰጭ የምትል ነው። ቴክኒካል ድጋፍ ሰጭ ከሆንኛ ድጋፍ ሰጭ ክላስ ማስተማር የለብንም፣ ማኗዋል አናዘጋጅም። ግን የሚለን ያለው እድገት ከአንዱ መሰላል ወደ ሌላኛው ስናልፍ ሁለት ማኗዋል ሁለት ማንዋል ማዘጋጅ ከሆነ ለምን የአካዳሚክ ስታፍ ነኝ ማለት ነው፣ እንጂ የትኛውም ሳፖርቲቭ ስታፍ ማንዋል አዘጋጅቶ ያደገ የለም። የማይታወቅ ከሆነ ክሬድ ስትራክቸር የማይታወቅ ከሆነ እኔ ማሰር እቃ ያቀብላለሁ ዲፕሎማ ይዞ እቃ ያቀብላል ማለት ነው። እና መንግስት ይህን ያህል ጠልቆ ያየ አይመስለኝም። አስተዳደሩም በዩኒቨርሲቲ ደረጃ ዩት አይመስለኝም። የመቀለ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረህይወት ከቴክኒካል ረዳቶች ለቀረበው ቅሬታ መልስ ይሰጣሉ። ዶክተር እንግዲህ ባጭሩ እነዚህ ሰዎች ያላቸው የስራ ዘርፍ ምንድን ነው የሚባለው? ይህንን ባጭሩ ቢነግሩን። ወል ማለት ከቅርብ ጊዜ ጀምሮ አዲስ እነዚህ የቴክኒክ ረዳቶች የእነሱ እድገት በሚመለከት በመንግስት የወጣ መመሪያ አለን። ዋናው ሀሳቡ ምንድ ነው? በዩኒቨርሲቲዎቻችን የትምህርት ጥራት ማረጋገጥ አለብን። የትምህርት ጥራት ለማረጋገጥ ደግሞ እነዚህ የቤተ ሙከራዎች፣ ወርክሾፖች፣ እዛ ያሉ የምርምር የምንሰራባቸው ስራዎች ጠንካራ መሆን አለባቸው ነው። ጠንካራ እንዲሆኑ ደግሞ በተለይ እዛ የሚሰሩ የኛ ቴክኒካል ረዳቶች የእነሱ የእድገት መሳልልም መለየት አለበት ተብሎ ዩኒቨርሲቲዎች አጥንተው ዩኒቨርሲቲዎች ለትምህርት ሚኒስቴር አቅርቦ ትምህርት ሚኒስቴርም ከሚመለከታቸው ሌሎች የሚኒስትሮች መኮር ቤት መስሪያ ቤቶች ታይቶ ዓለም አቀፍ ተሞክሮም ታይቶ አሁን እነዚህ የቴክኒክ ረዳት የምንላቸው የእነሱ የእድገት መሳልል በዛው ድሮ የቆመ ነበር። አሁን ደግሞ ቀጣይ የሆነ እስከ ማስተርስ እስከ ላይም ሊደርሱበት የሚችል የእድገት መሳልል ነው ያላቸው እና ይሄ አሁን አዲስ አሰራር ነው። ከመስከረም ጀምሮ ማለት ነው። ጥያቄ ስላቀረም ደግሞ ስተከለከል ይሄ ትክክል አይደለም። ጥያቄ አቅርበዋል። ጥያቄውም እኔም ራሴ ከአንዴም ከዛም በላይ አናግሪያቸዋለሁ። ተወካዮቻቸው ማለት ነው። ከዛ በለጠ ግን በየኮሌጁ ያሉት የሚመለከታቸው ኃላፊዎች እነሱም እንዲያናግሯቸው ተነግሯል። ያቀረቡት ጥያቄም ሲሪየስ ሊወስድን ለትምህርት ሚኒስቴር አቅርበን ምላሽም ተሰጥቶበታል። ስለዚህ አላነጋግሩንም፣ ምላሽ አልሰጡንም የሚለው ፌርም አይመስለኝም ትክክል ስላልሆነ ከዛ ውጭ የስራ ዝርዝራችን ምንድን ነው የሚባለው? እነዚህ እንግዲህ እያንዳንዱ ዩኒቨርስቲው ያለ ማህበረሰብ ለዩኒቨርስቲው ተልእኮ ነው፣ ጽዳት ጀምሮ እስከ እኔ ድረስ ሁላችን የዩኒቨርሲቲን ተልእኮ ማሳካት ነው። መማር ማስተማር፣ ምርምር፣ ለማህበረሰብ አገልግሎት መስጠት ማለት ነው። ስለዚህ እነዚህም በተመደቡበት አሁን እንደ አብነት በተለይ በዚህ በኢንጂነሪንግ ያሉት ረዳት እንዳየኸውም ለእነሱም ዝርዝር ተሰጥቷቸዋል፣ የስራ ድርሻቸው ማለት ነው። ከዚህ ውጭ የስራ ድርሻ ያለን እስካሁን ታዲያ በምን ይሰሩ ነበር? ማለት ያ የተቀየረ ነገር የለም ግን የእነሱ የእድገት መሳለል ግን በአዲስ መልኩ ማለት ዓለም አቀፋዊ በሆነ መልኩ ተቀይሯል። ፈርሙ ተብለናል ይላሉና ፈርሙ ማለት የአስተዳደር ሰራተኞች መሆናችንን ስለሚገልጽልን ይሄ ደግሞ ለቀጣዩ እድገታችንም አስቸጋሪ ነው፣ እንደገናም ጥቅማ ጥቅምም ያስቀርብናልም ይላሉ። እንግዲህ ያለመፈረም መብት አይመስለኝም፣ ምክንያቱም የመንግስት አሰራር አለ። ያለ መፈረም ደግሞ ቀጣይ ጥቅም ሊያስቀር የሚችል አይደለም። ስለዚህ ምንድን ነው እነዚህ ኦልሬዲ በመንግስት የተወሰነ አለ በቀን ስምንት ሰዓት መስራት አለባቸው በሳምንትም ሰላሳ ዘጠኝ ሰዓት መስራት አለባቸው ይላል። ይሄም የሚረጋገጠው እንግዲህ በፊርማ ነው። በስራ ሰዓት ስራ ቦታ እስከተገኘ ድረስ የመፈረምና ያለመፈረም ትልቅ ጉዳይ መሆን አልነበረም። ስለዚህ እሹ የሚሆነው በስራ ቦታ እንገኛለን አንገኝም ነው የሚሆነው። ስለዚህ ይሄ የመንግስት አሰራር ነው። ይሄ ማለት ደግሞ የድጋፍ ሰጭ ሰራተኞች ሆናችኋል ማለትም አይደለም። ኦልሬዲ በዩኒቨርሲቲዎቻችን ሶስት የተለያዩ ዘርፎች ናቸው ያሉት የድጋፍ ሰጭ ሰራተኛ አለ፣ የቴክኒካል ሳፖርት ስታፍ አለ፣ መምህራን አሉ። ሶስቱም የተለያዩ ናቸው። እነዚህ ግን እነዚህና ን አካዳሚክ የምንላቸው ሁለቱም ቴክኒካል ሳፖርት ስታፍና የድጋፍ ሰጭ ሰራተኞች ግን የግድ መፈረም ይኖርባቸዋል። ደሞዝ የሚከፈልበት የሚረጋገጥበትም በዛ መልክ ስለሆነ የግድ መፈረም የሚኖርበት ባይዘወይ፣ አብዛኞቹ እየፈረሙ ናቸው። የመንግስት አሰራር ስለሆነ እኛ አሰራሩ በጥብቅ እንተገብረዋለን። በመቀሌ ዩኒቨርሲቲ ያሉት የቴክኒክ ረዳቶች የህዳር ወር ደሞዛችን ታግዷል ነው እያሉ ያሉትና ደሞዛቸው ታግዶ ከሆነ ለምንድን ነው የታገደው? ምክንያቱም ስራ ላይ እንደነበርን ማረጋገጫ ከየትምህርት ክፍሉ ስራ ላይ እንደነበርን በማስተማርና በስራ ላይ እንደነበርን ማረጋገጫ ይዘን እያለን ደሞዛችን ታገደ እያሉ ነውና፣ እስኪ ዶክተር ገብረመስቀል ካሳይ በዚህ የሚሉትን እንስማ። የታገደ ደሞዝ የለም። ማንንም ሰው ተነስቶ ሰራተኛን ደሞዝ ማገድ አይችልም። የሆነው ሁኔታ በአዲሱ የቴክኒካል ረዳቶች መዋቅር የእድገት መሳልል መሰረት ከመስከረም 12 ጀምሮ ቴክኒካል ረዳቶች በሙሉ በቀን 8 ሰዓት በሳምንት 39 ሰዓት በስራ ላይ መገኘታቸውን ማረጋገጫ ሊኖር ይገባል። ከዚህ በፊት የነበረው አካሄድ አቴንዳንስ ስርዓት አልነበረም። እነሱ ይህንን መሰረት ተደርጎ በጥቅምት አስር ስምንት ሰዓት በቀን ሰላሳ ዘጠኝ ሰዓት በሳምንት በስራ ላይ መገኘታቸውን ሊያሳይ የሚችል የጣት አሻራ እንዲሰጡ ተጠይቋል። ይህን ካልሆነ ግን የጥቅምት ወር ደመወዛቸውም እንደማይከፈላቸው ያኔ በደብዳቤም ተገልጾላቸዋል። ዶክተር፣ ይህ ትእዛዝ በሀገር አቀፍ ደረጃ በትምህርት ሚኒስቴር የወጣ በሁሉም ዩኒቨርሲቲዎች የሚሰራ ነው ወይስ በዚሁ በመቀለ ዩኒቨርሲቲ ብቻ ነው የሚሰራው? ይሄ በሁሉም ዩኒቨርሲቲዎች ነው፣ ከትምህርት ሚኒስቴር የመጣ ደብዳቤ ነው። እንደ ማንኛውም ከመምህራን ውጭ ያሉት ሰራተኞች የሚለው ከትምህርት ሚኒስቴር የመጣ ደብዳቤ ነው። ከቤት አበልም ጋር በተያያዘ የሚያነሱ ጥያቄ ነበረ እና በዚሁ ደብዳቤ የቤት አበልም እንደማይገባቸው እንደ ማንኛውም ነን አካዳሚክ ሰራተኛ ከትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች ገዢ የሆነ ዳይሬክቲቭ ነው እንጂ በዩኒቨርሲቲያችን ብቻ ወይ ለዩኒቨርሲቲያችን ብቻ የመጣ ጉዳይ አይደለም። ሶ በዚህ መልኩ የህዳር ወር ደመወዛቸውም ጥቅምት ሀያ ዘጠኝ ላይ እንዲያውም ደብዳቤው ቃል በቃል ላንብልህ፣ መጨረሻው ያለውን ደብዳቤው ከዚህ በፊት እንዲህ እንዲህ ተብላችሁ ነበር ይልና የጥቅምት አስሩን ደብዳቤ ሪፈር ያደርጋል። ስለሆነም ከህዳር 01 2008 ዓ.ም ጀምሮ የጣት አሻራ የማይሰጥ የቴክኒካል ረዳት በራሱ ፍቃድ በስራ ያልተገኘ መሆኑ ታውቆ ደሞዙን የማይሰራለት መሆኑ ከወዲሁ ለማሳሰብ እንወዳለን። ጥቅምት 29 ነው። ይህን ቀድሞ ተነግሯቸዋል። ይህንን ሳይሆን ሲቀር ደሞዛቸው አልተለቀቀላቸውም፣ የህዳር ወር ደሞዛቸው እነሱ ትምህርት ክፍል ኃላፊዎች በስራ ላይ መኖራችን ሪፖርት አድርገው እያሉ የሚለው የተዛባ ነው። በዚህ አሰራር መሰረት በአዲሱ አሰራር የአስተዳደር ሰራተኞች ናቸው። ይህንን የሚያረጋግጡት ባዮሜትሪክ ፊንገር ፕሪንት መሽናችን ነው የሚያረጋግጠው እንጂ ትምህርት ክፍል ኃላፊዎች አይደሉም። የቴክኒካል ረዳቶች በተወካዮቻቸው በኩል አሁንም ጥያቄዎቻችን ይቀጥላል ነው እያሉ ያሉት። ለአሜሪካ ድምጽ ግርማይ ገብሩ ከመቀለም። ፕሮግራማችን ይቀጥላል። አብራችሁን ቆዩ የተከበራችሁ አድማጮች። ተከታዩ ዝግጅት ንግድና ምጣኔ ሀብት። አዲስ ዓመት እየመጣ ነው። የግሪጎሪያን ዘመን 2016 ሊገባ ሁለት ቀናት ቀርተውታል። የምሽቱን ንግድና ምጣኔ ሀብት በአዲስ ዓመት አዲስ ሀሳብ የያዙ ሁለት ኢትዮጵያውያን አሜሪካውያንን ስራ ያስተዋውቃል። አዘጋጅና አቅራቢ ሄኖክ ሰማ እግዜር። እሺ ስሜ ቲያ ነው። ቲያያላ ም ኮፋንደር አዲስ አይዲያ ማ ሚጡ የልማን ም አሶ ኮፋንደር አዲስ አይዲያ የአዲስ አይዲያስ አዲስ ሀሳብ መስራች ኢትዮጵያዊ አሜሪካውያንን ድምፅ ነው የሰማ ነው። ለመሆኑ አዲስ አይዲያስ ምንድን ነው? አዲስ አይዲያስ አፍሪካስ ፍርስት አይዲያስ ኤንጂን። አዲስ አይዲያስ በአፍሪካ የሚፈልቁ የስራና የለውጥ ሀሳቦችን በማሰባሰብ አዲስ ስራ አፍላቂዎችን፣ ስራና ሰራተኛ እንዲሁም የልማት ሀሳቦችን ከህዝቡ ሰብስቦ መልሶ ለህዝቡ የሚያቀብል የሞባይል አፕ ወይም አምድ ነው። ለምን አናስተዋውቃችሁም? ቲያ አየለና ሚጡ ይልማ ይባላሉ። በዩናይትድ ስቴትስ አብረው ነው ያደጉት። ቤተሰቦቻቸው ኢትዮጵያውያን ናቸው። ከሕፃንነታችን ጀምሮ ጓደኞች ነን። ከዚህ በተሻለን እንዴት እንደምገልጸው አላውቅም። ወደ ዲሲ የመጣ ነው። በሕዝብ አስተዳደር ፖሊሲ ዙሪያ ልንሰራ ነው። ለአፍሪካ ያለን ፍቅር ልዩ ነው። እኛ ማለቴ ቤተሰቦቻችን ከኢትዮጵያ ናቸው። በአፍሪካ ለመስራት እንፈልጋለን። የህዝባችንን አቅም ለመገንባት ካለን ፍላጎት ነው። ይህንን ሀሳብ ግሩም ሀሳብ ነው በነገራችሁ ላይ አፍልቀናል። አዲስ አይዲያስ አዲስ ሀሳብን የጀመርነው የአፍሪካውያንን ድምፅ ወደ ውሳኔ መስጫ ጠረጴዛ ለማምጣት ነው። በተለይ ስለ ራሳቸውና ማህበረሰባቸው ልማት ከነሱ በላይ የሚያውቅ ስለማይኖር ድምጻቸውን ለማጉላት ነው። ሐሳቡ ግሩም ነው፣ እንዴት እንተግብረው ሲሉ አሰቡ። የሞባይል አፕ አምድ ሰሩና መረጃዎች በዚህ የሞባይል አፕ እንዲሰራጩ ሀሳብ አፍላቂና ባለሀብት እንዲሁም አጋር የሚሆኑ ግለሰቦችና ድርጅቶች እንዲገናኙሀሳቦቹ ከአፍሪካውያን የሚመነጩ ናቸው። ከህዝቡ የሚመነጩ የስራ ሀሳቦችን እውን ሊያደርጉ የሚችሉ ሰዎች ጋር የሚያገናኝ አምድ ነው አፑ። በጣም ጓጉተናል። በጥሩ ወር ነው ለህዝብ ግልጋሎት ልናውላ ያሰብ ነው። ሚጡ አንድ ነገር ታክላለች። በአፍሪካ ለውጥ ለማምጣት ቀዳሚው ሚና የአህጉሪቱ ህዝብ ነው ትላለች። የማህበረሰብ ለውጥ የሚመጣው ችግሩን ከሚጋፈጡ ማህበረሰቦች ውስጥ ነው። ለዚህ ደግሞ በማህበረሰብ ውስጥ የሚሰሩ ወጣት ስራ ፈጣሪዎች ትልቅ ሚና አላቸው። ከችግራቸው ተነስተው ለሚፈጥሯቸው የመፍትሄ ሀሳቦች የእኛ አብ መገልገያ እንዲሆን እንሻለን። እዚህ ላይ ቁልፉ ቃል ስራ ፈጣሪዎች የሚለው ነው። ቲያ ታብራራለች። ስራ ፈጣሪዎች ናቸው የእኛ ቁልፍ ተገልጋዮቻችን። የስራ አመራርና የገበያ መፈለጊያ አምድ ይሆናቸዋል። የንግድ ስራ ሀሳቡ የገንዘብ ምንጭ የሚያስገኝበት መንገድንም ይፈጥራል። ደንበኛና ተገልጋዩም እንዲያውቃቸው በር ይከፍታል። አዲስ ሀሳብ ታዲያ ፈላጊው ብዙ ነው፣ ቀማኛውም እንዲሁ። ስለዚህ ለነዚህ አዳዲስ የሥራና የፈጠራ ሀሳቦች ህጋዊ የአይምሮ ባለቤትነት መብት እንዴት ይጠበቃል? ወደ አዲስ አይዲያስ አፕ ሲገባ አንድ የህግ ስምምነት አለ። ስለዚህ ሀሳቦቹ የሚቀመጡት በህግ ተከልለው ይሆናል። ከዚያም የተለዩ የደህንነት መጠበቂያ መንገዶች አሉ። ሰነዶች ተጠብቀው እንዲቆዩ ያደርጋል። የተፈቀደላቸው ኢንቨስተሮች ብቻ እንዲገቡና ና እንዲመለከቱ የሚፈቅዱ ቁልፎችን ማለቴ ነው። እኛ እነዚህን ወጣቶች መልእክት አሳልፉ ብለን ባንጠይቃቸውም ሁለቱ ወጣት ኢትዮጵያ አሜሪካውያን ቲያናሚጡ ለእናንተ የምናሳልፈው መልእክት አለን አሉ ከውሳን አዲስ አዲያስ ወጣት ስራ ፈጣሪዎች ሀሳባችሁን በአዲስ አይዲያስ አፕ አስገቡ። እኔም እንስማማለሁ። አዲስ አይዲያስን ተጠቀሙ። እኛ ዋስትናውን እንሰጣለን። ከኢንቨስተሮች ጋር እናገናኛችኋለን። አቅማችሁን ሊገነቡ የሚችሉ ሰዎች ጋር በድልድይነት እናገናኛችኋለን የአዲስ ሀሳብ አዲስ አይዲያስ ሀሳብ አፍላቂዎች ሚጡና ቲያ ስራቸውን ለመጀመር 52,000 የአሜሪካን ዶላርስ ያስፈልጋቸዋል። ከግለሰቦችና ከድርጅቶች ገንዘቡን አሰባስበው በጥር ወር አዲስ አበባ ላይ አዲስ ሀሳባቸውን እውን ሊያደርጉ ቆርጠው ተነስተዋል። ሸሪ ግጠማቸው እንላለን። ቀጣዩ የምሽቱ የንግድና ምጣኔ ሀብት ዝግጅት እንግዳ እዮቤስ ዋራን ነው። የግል ሀብት አንቀሳቃሽን ብለው ፕራይቬት ኢኩቲ ላይ ከ15 ዓመታት በላይ ሰርቷል። ፕሬዚዳንት ኦባማ ላቋቋሙት ግብረ ኃይል ደግሞ በኃይል ዙሪያ ምክር ይሰጣል። ስለ አዲስ አይዲያስ በዚህ በመጪው የአውሮፓውያን ዘመን 2016 ሊተገብሩት ለወጠኑት ስራ እንዲህ ይላል። በጣም ጥሩ ጊዜውን ተከትሎ የመጣ ጥሩ አፕ ነው። በጣም አመሰግናለው። ስለዚህ ትልቅ ስራቸው እንግዲህ ውጤታማ እንዲሆን ደግሞ አፕሊኬሽኑ ለተጠቃሚዎች ቀላል ሆኖ ተጠቃሚዎችም እንዲጠቀሙበት። ስራ ፈጣሪነት በጣም አስፈላጊ ነው፣ በተለይ ለእንደኛ አይነት አገር ማለት ለአፍሪካ። አፍሪካኖች ራሳቸው ስራ ፈጣሪዎች ናቸው። እንግዲህ ከግብርና ጀምሮ ስራ ፈጠራ ነው ያለበት፣ ያላቸውን ሀሳቦች ወደ ተሻለ ቦታ አፍልቆ ለማምጣት ይሄ አፕ በጣም መሰረታዊ ድልድይ ነው ብዬ ነው። እንግዲህ አስቀድመንም ስንሰማ አፍሪካ ውስጥ በተለይ ከቅርብ ዓመታት ወዲህ ወደ ከ600 ሚሊዮን በላይ ሰዎች የሞባይል አገልግሎት ተጠቃሚ ሆነዋል። ወደፊት እያደገ የሚሄድ ቁጥር ነው። ከዚያም በተጨማሪ እንግዲህ የቆዩ የመገናኛ አገልግሎቶችና ዘዴዎችም አሉ። እነኚህ አዳዲስ ቴክኖሎጂዎች ምን ያህል የአፍሪካን፣ የኢትዮጵያን የገበያ ስርዓት የኑሮ ሁኔታ ይለውጣል? በጣም ይቀይራል። አሁን አዲስ አበባ በቅርብ ጊዜ ይጀ ነበር። በጣም የሚገርመው ነገር ሞባይል የማይጠቀም ሰው የለም። ሁሉ ሰው ባለሞባይል ነው። በሞባይል ብዙ የንግድ ትራንዛክሽኖች ይካሄዳሉ። ሰው የሚፈልገውን ነገር በዛ ፈልጎ የማግኘት ችሎታው ከፍ ያለ ነው እና የሞባይል ቴክኖሎጂ አፍሪካን ትራንስፎርም እያደረጋል ነው ለአፍሪካኖች ደግሞ በእውነት በጣም ትልቅ ከጊዜ ጋር ያገናኛቸው እና ከውጭ ዓለም ጋር በአጭር ያገናኛቸው እሱ ነው። ትልቁ ችግር አሁን እንደ ኢትዮጵያ አይነት ሀገር ከሌላው አፍሪካ የምንለይበት ዋይፋይ አቅርቦቱ በጣም ዝቅተኛ ነው። ማለት የሞባይል አፖችን በሚገባ ለመጠቀም የኔትወርኩ መኖር አለበት እና ያ የዋይፋይ አቅርቦት በጣም ሊሻሻል ይገባዋል። ከተሻሻለ ከሌላ አፍሪካ ሀገሮች ካሉት ተጠቃሚዎች አንጻር የእኛም ለቴክኖሎጂ ያለን እውቀትና ግንኙነት በጣም ሊልቅ ይችላል። ኢዮብ እናመሰግናለን አዲስ አይዲያስ በአዲሱ የአውሮፓውያን ዓመት 2016 ህልማችሁ ይሳካ እንላለን። አድማጮቻችን የምሽቱ የንግድና ምጣኔ ሀብት ዝግጅት በዚሁ ተጠናቋል መጪው የአውሮፓውያን ዓመት 2016 ለሁላችሁም መልካም ሥራ የምትሰሩበት የምትበለጽጉበት ሀገርና ህዝብን የምታኮሩበት ያድርግላችሁ ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነው አሜን አሜን። ክብራትና ክቡራን አድማጮች አሁን እስቲ ከእናንተ አስተያየቶች አንዱን እናሰማቸው። ሎቪ እንደምናውላችሁ ጥያቄ ለመጠየቅ ፈልጌ ነው። የኦሮሚያ ክልላዊ መንግስት፣ ፕሮቴስቱ፣ ሰላማዊ ሰልፉ የተቃዋሚው የተ ሰላማዊ ሰልፍ ከአቅሙ በላይ ሆኖ ተገኝቶ ነው የፌዴራል የፌዴራል ወታደሮቹ ገብቶ ተማሪዎቹን የፈጁት? እስቲ ይሄንን ጥያቄ እንዴት አድርጋችሁ የመንግስት ኮሚኒኬሽኑን ብትጠይቁልን። ሰው ሁሉ ምን ነው ይሄንን ራሳ፣ ሁሉ ጠያቂ ፖለቲከኞቹ፣ ተቃዋሚዎቹ ይሄንን ብጠይቁ ምን አለ? ወይስ የኦሮሚያ መንግስት እዚህ ባለንበት ሀገር፣ በአሜሪካን ሀገር እኮ ከአንድ ክል ከአንድ ስቴት ስቴት እኮ የስቴቱ ካልፈቀደ እኮ በግድ መጥቶ? ሌላው ሌላውን ከሌላ ሴት ከዲሲ መጥቶ የቨርጂኒያን ት ሊያጠቃ የሚችልበት ካልጠየቀ በስተቀር የሚያደርግ አይመስለኝም። እኔ ሳስበው እዚሁ ኑራን አይተነዋል። እንግዲህ በዲሞክራሲ ከተባለ ማለት ነው። ምክንያቱም የኦሮሚያ የኦሮሚያ ክልላዊ መንግስት ፖሊሶቹ ከፖሊስም ፖሊሶቹ ቢያቅታቸው የፈጥኖ ደራሽ የኦሮሚያ ፈጥኖ ደራሽ አለ። ከእነሱ በላይም ሆኖ ነው የክልል ከክልል የመጡትና ተማሪዎቹን የፈጁት እስቲ ይህንን ጥያቄ እንደ ጋዜጠኛ ሁናችሁ ስጠይቋቸው፣ ለወደፊቱ አሁን እንኳ ያለቀ ይመስለኛል። ኢንተርቪው ስጠይቋቸው ይህንን ጥያቄ አብረዋችሁ አያዛችሁ ጠይቁልን፣ በእናታችሁ በእውነት ነው። እኛ ትንሽ ጥቃ ግራ ስለገባ ነው እ በምት እናንተ ናችሁ፣ በእነሱ የምታገኟቸው እንዴት እንደምጠይቋቸው የምታቁ። ይህንን ጥያቄ ግን ሁሉም ሰው ረሱታል። እኔ እንዴት እንደሆነ ስለዳበ ወይ አዲስ አበባ ውስጥ አይደለም የፊት የተካሄደ ኦሮሚያ ክልል ውስጥ ነው። እንዴት ነው የፌዴራል ወታደር ገብቶ የኦሮሚያን ተማሪ ልፈጅ እንደቻለ ተጠይቆ ይሁን አልተጠየቀም? ወይስ በማን አንደበነት ገብቶ ነው ተማሪዎች የሚሰጁት? እስኪ ይህንን ጠየቁ። እናመሰግናለን። እንግዲህ ጥያቄው አልቋል መሰለኝ ብለዋል። አላለቀም ይቀጥላል ቃለ ምልልሳችን ሁሉ። እንግዲህ መልስ የምትሰጡ አካላትም ይህን ጥያቄ ይዘን መምጣታችን ስለማይቀር መልሳችሁን አዘጋጁልን። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው፣ ወደ መሰናበቻው እየሄድ ነው። አንድ ዶላር ዛሬ 21 ብር ከ18 ሳንቲም ተመንዝሯል። ነገ አዲስ አበባ ከፍተኛ ሙቀቷ 23፣ ዝቅተኛው 9 ዲግሪ ሴልሽየስ ይሆናል ብሏል የኢትዮጵያ ሜትዎሮሎጂ ኤጀንሲ። በእኛ በኩል እንሰናበት። የተከበራችሁ አድማጮች አንድ ሙዚቃ እንጋብዛችሁ። 2015 ዓ ም እየተጠናቀቀ ነው። ቆንጅት አይደለም ትክክል ነው። ሁለት ሌሊት ቀረን ሁለት ሌሊት ነው የቀረው። እስከዛው በ በ2015 ዓ ም ስንቱን አየን፣ ቆንጆ ስንቱን አየን። ደስታና መከራ ነው የሚለው መልካሙ ብዙ አየን። መልካሙ ተበጀንን ጋብዛችሁ፣ ጤና ይስጥልኝ። በእኛ በኩል ትግርኛ ዝግጅት ይቀጥላል። ከኛ ደህና ደሩ፣ ደህና ደሩ በጫታ በደስታ ባዝን ባለፉት ዓመታት ስንቱን አሳለፍን ስንት ደስ ታየን ስንታየን መከራ ይፈራረቁብን በተራ በተራ